كم okay. مهبل السبب لم السبب የሴቶች መብቶች ትግል ዘመናትን ያሸመግለም ቢሆን ከሀያኛው ክፍለ ዘመን አንስቶ እየተካሄዱ ባሉት የተደራጁ ሉላዊ የመብቶች ጥያቄ ንቅናቄ ሳቢያ በርካታ የለውጥ ስኬቶች በሴቶች ሕይወት ውስጥ አሳድረዋል። ሆኖም በአንድ ክፍለ ዘመን የትግል ሂደት ዕድሜ እንኳ ሙሉ በሙሉ የሴቶች መብቶች ጥያቄ ግብረ ምላሾችን አላገኙም። አናታዊው ዓለም አቀፍ የሴቶች ቀንም በትግል ስኬት ተምሳሌነትን በተግዳሮት ቀሪ የትግል ዘመንን በትልሞቹ የመጪውን ዘመን ብሩህነት አመላካች ሆኖ ያለውም ለዚያ ነው። ይህንኑ አስመልክተንም ዕለቱን በምስጋናና በተነሳሽነት መንፈስ ለማሰብ ከወይዘሮ ሰብለወርቅ ታደሰ በብሪስበን ኩዊንስላንድ የደቡብ ማኅበረሰብ ማዕከል ማኔጂንግ ዳይሬክተርና ወይዘሮ ውዳድ ሳሊም በ ሜልበርን የሕዝብ ጤና ደህንነት አንቂ ጋር ተነጋግረናል። በቀዳሚነት ወይዘሮ ሰብረ ወርቅ የዓለም አቀፍ የሴቶች ቀን ለርሶ በግሎ ትርጓሜና ፋይዳቸው ምንድን ነው ለሚለው የመነሻ መጠይቃችን ምላሻቸውን የሰጡን እንዲህ ነው። ይስጥልኝ ካሳሁን። በጣም ወሳኝ የሆኑ ነገሮችን የምናወራው በዚህ ሁሉም ሴቶች፣ እናቶች፣ እህቶች፣ ሚስቶች በአጠቃላይ ሴት ሆኖ ለተፈጠሩ ወገኖቻችን በኢትዮጵያውያንም እንዲሁም ሌሎች ዓለማት ያሉ ወገኖቻችን እንኳን እዚህ ቀን አደረሳቸው ለማለት ፈልጋለሁ። አንዳንዴ እንደ ቀኖችን ስናስብ የመጣበትን ለምን መከበር አስፈለገ የሚለውን ዋና ነጥብ ካልተረዳ ነው እንደ ማንኛውም ቀን ልማድ ሆኖ ሊያስ ይችላል። ግን ይሄ በማርች ስምንት በዋናነት ነው ነገር ሴቶች በማህበረሰብ ውስጥ የነበራቸው ሚና ከየት ተነስቶ የት ደረሰ የሚለው የሚሰጥ ነው የሚሆነው ገና ብዙ የምንሄዳቸው ሰሆን ድረስ ገና ያልፈጸምናቸው ሴት እህቶች፣ እናቶች፣ ልጆች መድረስ የሚገባቸው ወይም የተፈጠሩበትን በውስጣቸው ያለውን አቅም ምድራችን በአግባቡ ተጠቅማለች ለማለት አንችለ። እንዲሁም በዋናነት ደግሞ እንደ ኢትዮጵያዊ ደግሞ ስናስብ በዚህ ቅጽበት ውስጥ በናስበው የሚገባው ዋናው ነገር በተጠሪት ለኢትዮጵያ ውስጥ ያሉ በተለያየ አካባቢ በተለያየ ምክንያት ባህል የጠድን ከማጣት የተነሳ ብዙ ሴቶች አሁን ድረስ ሴትነታቸው እዳ እንጂ ትርፍ ሆኖ የማይታይበት ሁኔታ ነው ያለው እና በትንሹ ለመዳሰስ ሲያህል፣ የሴቶች ቀን ሲከበር በዋናነት ይህንን እንቅስቃሴ የጀመሩ ሰዎች እንደምናውቀው ምን እኔም እናንተም የምንወበት ሀገር አውስትራሊያን ጨምሮ በአጎስት ኮንስ አጨሩ ከምትባል የሚባለው በመራባያን ሴቶች በስማቸው ውሃ ንብረት መያዝ የማይችሉበት በሰውነታቸው አእምሮ ባላቸው ብቃትን በጉልበት ባላቸው ብቃት ወይም ደግሞ ሰው በመሆናቸው የሚያገኙትን ብቃት በዛ ላይ ሞት የማይችሉበት ዓለም ነበር የነበርና አንዳንዴ ዛሬ ላይ ሆነን ይህንን ስናወራ ፊልም ይመስላል። እኔ ሁልጊዜ ልጆች አንድ ነገር ላቸዋለሁኝ። የድሮ ሙቪዎች አሉ አሁን የሚሰሩ በሴቶች ጉዳይ ላይ በሰባዎቹ በአስራ ስምንት አስራ ስድስት አስራ አምስተኛ ክፍለ ዘመን በዛ ጊዜ የነበሩትን እና አሁን ያለንበትን ስንመለከት ይሄ ቀን በጣም ወሳኝ ቀን መሆኑን የሚያስታውሰ ነው። በጣም ጠንካራ የሆኑ ያንን ጭቆና ሴቶች ላይ ይደርስ ነበር ማለት ወይም ደግሞ ማህበረሰቡ ያልተረዳውን ብቃታቸውን ልማስረዳት ብዙ ርቀት ሄደው ህይወታቸውን አጥተው ብዙ ነገር አጥተው ይሄን ቀን ሚኒንግ እንዲኖረው ወይም ትርጉም እንዲኖረው ያደረጉ እናቶች እንቶችና፣ ሴቶች እህቶች፣ ይህንን ነገር ከባለፉት ዘመናት አሁን የተሻለ ነገር አለ ለሴቶች ግን ከዚህ ሌላ ብዙ መሄድ ያለብን መንገድ እንዳለ ይሄን ምንም ምንድን ነው ምን ታወስበት ጊዜ ነው ማለት ነው የምንዳስታወስበት ولكن هذا لرسو يا الذي من ان يكون هناك منفعل هذا هو ان يكون هناك منفعل ان هناك የሚለውን ጥያቄ የሚነሳበት ቀን ስለሆነ እጅግ በጣም አስፈላጊ ቀን ነው ብሆናለው። ይህም ማለት ጋፕ ካለ ጋፕ ካለ ስንል መሃሉ ላይ ክፍተት አለ የወንዶችን ያሉበትን የደረጃቸውን ማለት ነው እና ሴቶች ያሉበትን ደረጃዎች እስቲ እንየው። ማን ነው በተቻለ ብዙ አድቫንቴጅ ያለው እነዚህ ነገሮች ሁሉ የምንነጋገርበት ቀን ነው። ከዚያ ደግሞ እንዴት አርገን ነው ይህንን ክፍተት ለመዝጋት የምንችለው ብለን የምንቀይስበት ቀን ነው። ከዚህ በፊት የተቀየሱ ቅይሶችንም መቀየር ይኖርብናል ወይ የቀየስ ነው ቅየስ የምንልበት ቀን ነው። በተጨማሪ ደግሞ እንደዚያም ለምሳሌ እንደ ሰብለ አይነት አቺቭ ያደረጉ ሴቶችን በእውነት ወደፊት ወጥተው ሌላ ሴቶች ያልመሰኑን አዳዲስ

የእነሱን አቺቭመንት የምናከብርበት ቀንም ነው ማለት ነው። ሴቶች ዓለም አቀፍ ቀን ከማክበር ከተጀመረ ጊዜ አንስቶ አሁን ድረስ ባሉት በርካታ አስርት ዓመታት ጊዜያቶች ውስጥ የዓለም ማህበረሰብ ግንዛቤና የሴቶች የእኩልነት መብቶች ምን ያህሉ ምላሽ አግኝተዋል? ምን አይነት ትግሎችስ ይቀራሉ? ዋነኛ ተግዳሮቶች የሚባሉት በአሁኑ ወቅት በሴቶች ላይ ተደቅነው ያሉት ምንድን ናቸው ማለት ይቻላል በምዕራቡ ዓለም ሆነ በታዳጊ ሀገር እንደ ኢትዮጵያ ባሉ ሀገራት ውስጥ ወይዘሮ ሰብ። ጥሩ ጥያቄ ነው ብዬ ነው የማስበው። ምክንያቱም አንዳንዴ ችግሮችን ብቻ ወይም ደግሞ ያሉ ተግዳሮቶችን ብቻ ካሰብን የሚቀየር የማይመስለን የሚያድግሙ ነገሮች አሉ። ነገር ግን በዘመናት ውስጥ የተመለሱ ጥያቄዎች አሉ እንደየሀገሩና ሴቶች የሚኖሩባቸው አካባቢዎች ያለ እሳቤ ይለያያል። በአጠቃላይ ግን በዓለም አቀፍ ደረጃ አንድ መግባባት ያለ ነገር አለ። ሴት ልጅን ማስተማር የሴት ልጅን በራሷን በሰውነቷም ወደፊት ህይወቷም ላይ እንድትወስድ ማድረግ ላይ የጋራ መግባባት እንዳለ ይታወቃል። በሀሳብ ደረጃ ተቀባይነት አለ ይሄ ምክንያቱም ከዚህ ቀደም የነበረው ብዙ መግባባት አልነበረ ዙሪያ ላይ ምንድነው? ሴቶች መወሰን የማይችሉ ፖለቲካ ላይ መግባት አይችሉም፣ ኢኮኖሚ ላይ መሳተፍ አይችሉም። ከባሎቻቸው ወይም ከቤተሰቦቻቸው ፍቃድ ውጭ ምን መማዋየ የማይችሉበት አለም ነበር የነበረን ከዛ አሁን የደረስንበት አለም የተለየ አለም ነው። ግን ያ ማለት በየሁሉ ኮሮና ውስጥ ያሉ ሴቶች ይህን መደላት ይተዋል ማለት ግን አይደለም። አሁን ለምሳሌ ብንመለከት አሁን ያለው አለም አቀፍ የዩናይትድ ኔሽን ያወጣው ዋና ቲም በዚህ ለዚህ ለሁለት ሺ ሀያ አራት የኢንተርናሽናል ወመንስ ዴይ አንዱ ምንድነው ኢንቨስት ኢን ወመን ነው ሴቶች ላይ ኢንቨስት ማድረግ አለብን ነው። ይህን በሉድ ልናየው አይገባም ወይም አላልተን ልናየው የሚገባ ነገር ነው ብያላስብ። ምክንያቱም ያለው ለምሳሌ ትምህርት ፍቃድ አለ። ይሄ በእኛ ለኢትዮጵያ ማህበረሰብ ብንመለከት ውጭም ጊዜ እንዳለ ነው። ሴቶች እንዲማሩ ይበረታታል ተምረው ግን የሚገባቸው ስፍራ ያገኛሉ ወይ? እሱ ዜና ጥያቄ ያለው ነው። ለምሳሌ በኢትዮጵያ ውስጥ ሴቶች የተወሰኑ ኢንዱስትሪዎች ላይ፣ የተወሰኑ ቦታዎች ላይ ያያቸውም። አሁንም እስኪ ዞር ብለን ፖለቲካችን ብንመለከት፣ ትልልቅ ኢኮኖሚዎችን የሚዘውሩት ብንመለከት፣ ዛሬም እንዲሁም ሴቶች የሚገባቸው ያህል ቦታ አግኝተዋል ማለት አይቻልም፣ እና ተግዳሮቱ አሁንም ድረስ ያለው እንደምንም ብለው በግላቸው ጥረው እንኳን የሚደርሱ ሴቶች እኩል ሲከፈላቸው አናይም፣ ወይም ደግሞ እኩል የሆነ

ሴት ልጅ ከሁለት ነገሮች ውጪ ማየት የማይፈልጉ ግለሰቦች እና ስርዓቶች እንዳሉ መረዳት አለብናል። ለእንደቱ ልጅ ከመውለድ ያለፈ ሊያይዋት አይችሉም። አንዳንዱ ደግሞ ጀስት ከሚስትነት አዘልለው ሊያዩዋት አይችሉም። እና እነዚህ እነዚህ ነገሮች የሴክሹአል ኦብጀክት አድርጎ የመመልከት ባህሪ አለ። ዛሬም ድረስ ከብቃቷ ይልቅ ሰውነቷ ቅድሚያ የሚታይበት ሁኔታ ነገር ያለበት እንግዲህ፣ እንዲህ ስል ገና ብዙ ሌሎች ነገሮችም ማለ ነገር ያለበት ያልኩት ግን ከትናንት ከነበረው ይልቅ ዛሬ ሴት በራሷ ሄዳ የዕቃ ገዝታ ቤት ገዝታ የራሱ ባለቤት የምትሆንበት ኢንቫሮንመንት ተፈጥሯል። ይህ አልነበረም ከሆነ ሴንቸሪ በፊት ማለት ነው። እና ያለንበት ተግዳሮቶች አሉ፣ ግን አሁንም ድረስ ሴቶች ላይ ኢንቨስት ማድረግ ማህበረሰብ እንዲያድግ እንዲበለጽግ ማድረግ እንደሆነ የዚህ የሁለት ሺ ሀያ አራት ወይም በኢትዮጵያ አቆጣጠር ሁለት ሺ አስራ ስድስት ዋና ሞቶ ነው። በዩናይትድ ደረጃ ሴቶቻችን ላይ ኢንቨስት ማድረግ አለብን። አሁን ሴቶች ላይ የምን ኢንቨስት አድርገን ከዛም ደግሞ የሚገባቸውን ክፍያ እንዲያገኙ እንዲማሩ

ገና ብዙ የሚቀረን ነው ብዬ ነው ማስ በዓለም አቀፍ ደረጃ ራሱ ማለት ዞሮ ውዳድስ በእርስዎ አተያይ የሴቶች የተደራጀ እንቅስቃሴ ከተጀመረበት ሀያኛው ክፍለ ዘመን አንስቶ ወዲህ ባሉት አንድ ክፍለ ዘመን ውስጥ የዓለም አቀፉ ማህበረሰብ የሴቶችን ትግል የመቀበሉ እና ትግሉም ያፈራቸው ፍሬዎች ምንድን ናቸው? ምን ደረጃ ላይ ደርሷል? ምንስ ይቀራል? ከዚህ ቀጥሎ አሁን ባለንበት በሀያ አንደኛው ክፍለ ዘመን በእውነቱ ብዙ ልዩነት ነው ያለው። ከዚያ ጊዜ ጀምሮ እስካሁን ድረስ ካየ ነው ለምሳሌ፣ በፋሚሊ ቫይለንስ ህግ ውስጥ ብዙ ኢንቨስት ተደርጓል። መንግስት ብዙ ገንዘብ አውጥቶበታል እና የሴቶችን ደህንነት ለመጠበቅ ማለት ነው። አሁን ደግሞ ወደፊት ከዚህም እየበለጠ በብዛም ባለችው አይነት በኢኮኖሚካሊ ሴቶችን ለማጠናከር እየተሞከረ ነው ወይም እየታቀደ ነው ማለት ነው። ባለፈው ጊዜ እንዳ ኢፒሲ ሶሉሽን ማለትም የአውስትራሊያውን እየተናገርኩ ነው። በአመለከተው ወይም በአመለከተችው መሰረት ሰባት ነጥቦች አሉ። ሴቶች አሁን ባሉበት እኩልነት ባለሆነ ሁኔታ ላይ ሊያቆያቸው የሚችል ሰባት ነጥቦች አለ ተብሎ ተዘርዝረዋል። ክፍያውን በተመለከተ ማለት ነው። በወንድና በሴት መሀል የክፍያ ልዩነት አለ። ይሄንንም ስም ነው አንድ ላይ ማለት ነው ሴቶችን በጠቀምስን ወንዶችም አጠቃላችን ደግሞ እና የሚያገኙት ብዙ እናወዳደር የጥቅስ በጣም ውስጥ ያለ ነው። ይሄን ምክንያት ኮሚሽን እንዳመለከተው ሴቶቹ የተሰማሩበት የስራ መስክ ለምሳሌ እንክብካቤ ስራ ፊልድ ውስጥ ያሉት በብዛት ሴቶች ናቸው። ወንዶች ደግሞ ህንፃ መስራት፣ ኢንጂነሪንግ፣ ቴክኒካል ሊደርሺፕ ወይም መምራት ማስተዳደር አካባቢ በብዛት የሚያገኙ ወንዶች ናቸው። ስለዚህም ሴቶች በብዛት የተሰማሩበት የስራ አለም ክፍያው ዝቅ ያለ ስለሆነ ሲደመር ከወንዶች ጋር እኩል አይመጣም ማለት ነው። እናም ይህንን የክፍያ ልዩነት ክፍተቱን ለመዝጋት ሴቶች ወንዶች ተሰማርተውበት ባለ ከፍተኛ ገቢ የሚከፍለው ለመሰማራት መቻል አለባቸው መጠናከር እና የሚያስፈልጋቸውን ተጨማሪ ርዳታ ማግኘት አለባቸው። ከወይዘሮ ሰብለ ወርቅ ታደሰና ወይዘሮ ውዳድ ሳሊም ጋር የአለም አቀፍ የሴቶች ቀንን በተመለከተ ያካሄድ ነው ውይይት በዚሁ አልተገታም። በቀጣዩ ክፍላችን የቤት ውስጥና የቤተሰብ ጥቃትን በእጅጉ አሳሳቢነት በኢትዮጵያውያን ማህበረሰብ ውስጥ ምን ያህል ስር እንደሰደደና ይበጃሉ የሚሏቸውን ዘላቂ የመፍትሄ ምክረ ሀሳቦች በማመላከት ይናገራሉ።